አስራ አንዱ የፖለቲካ ተቃዋሚዎችን ያሰባሰበው አካል አነጋጋሪ በሆነው በጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በሰጡት መግለጫ ይፈታሉ በተባሉት የፖለቲካ እስረኞች ጉዳይ ላይ እና የሰብአዊ መብቶች አያያዝ ላይ አተኩረዋል። በአስራአንዱ ስም በሊቀመንበርነት መግለጫውን ከመሩት ከአቶ ትግስቱ አወል በመጀመር ስም አንጠቅስም። ሁሉም ፖለቲካ አመራሮች ናቸው የታሰሩት። ስለዚህ ፖለቲካ እስረኞች አሉ ማለት ነው። በፖለቲካ አላሰርኩም፣ ሌላ ጉዳይ፣ ይሄ ሌላ ነገር አይደለም ጠቅላይ ሚኒስትሩ መልሰውታል። ይሄ ሰዎች የሚፈቱት ምህዳሩን ለማስፋት ነው ካለ ምን ምህዳር ነው የተዘጋበት? የፖለቲካ ምህዳር ነው የጠበቡ። ስለዚህ ይሄ የፖለቲካ ምህዳር ወደ ሌሎች ነገሮች ከማምጣቱ በፊት ነው እርምጃ ለመውሰድ የሞከረውና በተዘዋዋሪ መንገድ እየተገለጸ ነው ያለው የታሰሩትን ፖለቲከኞች ናቸው የታሰሩበትን ምክንያት ፖለቲካ ነው ምክንያቱም ከነሱ አንደበት ነው የምንነሳው። ስለዚህ በዛ ወግ የታሰረው በሙሉ ከዛ ጋር ነው የምናገናኘው። ሁሉም ይፈቱ ነው አንዳንድ የሚለውን እንቃወማለን። እንዲሁም ከመድረኩ በተጓዳኝ ካሰሙት አቶ ወንዶ ሰኑ ተሾመ የኢዴፓ ህዝብ ግንኙነቱ፣ አቶ አየለ ጫሚሰው ከቅንጅት አቶ ገብሩ በረሄ ከኢድህ እና ዶክተር ባንተ ይገኝታምራት ምራት ከኢዴፓ በቀደም ተከተል ካሰሙት በመቀንጨር የቀረበ እነዚህ መፈታት አለባቸው የሚላቸው ተፈቶ ህዝቡ ማወቅ አለበት፣ ማየት አለበት፣ በተግባር ላይ መተርጎም አለበት ነው ዋናው የኛ ጥያቄ። ሲጀመር እኛ የዚህ የጸረ ሽብር ህጉ መነሻው ምንድነው ነው የሚለውን ነገር ማየቱ ጥሩ ይመስለኛል። ምክንያቱም የዚህ የጸረ ሽብር ህጉ በዓለም አቀፍ ደረጃ ሽብርን ለመከላከል ከወጡ ህግጋት አኳያ ሲመዘን የእኛው ከዛ ጋር የሚመጥን አይደለም። ያ ማለት ምንድነው ኢትዮጵያ ውስጥ መቶ ፐርሰንት የአንድ ፓርቲ ወይም ደግሞ አውራ ፓርቲ ፓርላማ ሙሉ በሙሉ በሚቆጣጠርበት ሀገር ውስጥ የፖለቲካ ምህዳሩ ጠባብ መሆኑን አንድ ማሳያ ነው። ስለዚህ በፖለቲካ ምህዳሩ በመጥበቡ ምክንያት ሊነሱ የሚችሉ ፖለቲካ ነክ ጉዳዮች ሁሉ መፈታት ያለባቸው ወይም ደግሞ እንደ መቅጫ አድርገን እንጠቀማለን ብለን ያወጣ ነው የጸረ ሽብር ህግ ነው። ስለዚህ በመጀመሪያ ደረጃ ብዙ የፖለቲካ ፓርቲ መሪዎች የታሰሩ ሰዎች አሉ የአንድ ማሳያችን ነው። ከዛ በተረፈ ግን አንድን ፖለቲከኛ ለማሰር ይህ አንቀጽ ከምንም በላይ የሚፈቅድ ከሆነ ፖለቲከኛው ይታሰራል። ግን ጉዳዩ ወዴት ሄዳል? በጸረ ሽብር ህጉ መሰረት የታሰርከው ብሎ ጀስቲፋይ ለማድረግ ስለሚኬድ እንጂ መነሻው እሱ አይደለም። ይህ ጸረ ሽብር ህግ ስንቱን ኢትዮጵያውያን ነው ቤቱን የበተነው? ስንቱ ኢትዮጵያውያን ነው መብት አቶ ሰብአዊ መብት ረገጣ የደረሰባቸው? ስንቱ ኢትዮጵያውያን ነው ዓለም አቀፍ ህጎችንና ህገ መንግስቱ የሚሰጣቸው መብቶችን የተነፈጉ ትክክል። ይህን መታወቅ አለበት። ጸረ ሽብር ህግ ነው። ሽብርተኛ ነው ከተባለ በኦሮሚያና በሶማሌ መካከል አሁን የተደረገው ሽብርተኞች ተብሎ የተወነጀሉ አሉ። ሽብርተኛ ተብሎ በዚህ ህግ የታሰሩ ፖለቲከኞች በመናገራቸው ወይም ጽሁፍ በማስቀመጣቸው፣ ከዛ ሌላ የተደረገ ነገር በአደባባይ የወጣ አንድ ምነት ብል እኛ ሲጀምሩ ህጉን ነው እየተቃወሙ ነው ያለ ነው። ጸረ ሽብር ህግ የሚባል አሳሪ ህጎች አሉት። ሰላም ካልኩ እኮ ከአንድ በተለያዩ መንገዶች የተፈረደ አካል ሰላም ብለው ወንጀለኛ ነኝ። ይሄ የሰዎች መብት የገደበ ነው ህጉ። ስለዚህ በዚህ ህግ የታሰሩ ሰዎች መውጣት አለባቸው ነው እያ ያለ ነው። ህጉ ስላላከበር ነው ህጉ መስተካከል አለበት ብለን የምናስቀምጣቸው አርቲክሎች ስላሉ በዛ አርቲክል ተከሰው የታሰሩና የተፈረደባቸው የፖለቲካ አመራሮች፣ ጋዜጠኞች ጦማሮች፣ ሌሎችም የግድ መውጣት አለባቸው ስንል ህግ መጣሳል። ጌታቸው ተድላም ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።